በሳውዲ አረቢያ የሁለት ቀናት ይፋዊ የስራ ጉብኝት በማድረግ ላይ የሚገኙ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመከላከያ የፋይናንስና የኢኮኖሚ ሚኒስትሮቻቸውን አማካሪዎቻቸውን እንዲሁም የውጭ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎችን አስከትለዋል። ሳውዲ ሲደርሱም አልጋ ወራሹና የሀገር ውስጥ ጉዳይ ሚኒስትሩ ልዑል መሐመድ ቢን ናይፍ አቀባበል አድርገውላቸዋል። ከልውል መሐመድ ቢን ናይፍ በተጨማሪ ጠቅላይ ሚኒስትር ኃይለ ማርያም በኢንቨስትመንት ንግድና ኢኮኖሚ ጉዳዮች ዙሪያ ከሚያተኩሩ የሳዑዲ አረቢያ መንግስት ከፍተኛ የስራ ኃላፊዎች ጋር ተወያይተዋል። ትላንት ምሽት ከኢትዮጵያውያን ጋር ለመወያየት በሚል የተያዘው የጠቅላይ ሚኒስትሩ መርሃ ግብር ሌሎች አጣዳፊ በተባሉ ምክንያቶች ሳቢያ አልተሳካም። በእርሳቸው ምትክ የመከላከያ ሚኒስትርና አስቸኳይ ጊዜ አዋጁን ተከትሎ የተቋቋመው ኮማንድ ፖስት ሴክሬተሪ የሆኑት አቶ ሲራጅ ፈጌሳ በኤምባሲው በኩል ጥሪ ከተላለፈላቸው በሳውዲ አረቢያ የኢትዮጵያውያን ኮሚኒቲ ማህበሮች አመራር አካላት የልማት ማህበራት እንዲሁም የተለያዩ አደረጃጀት ተወካዮች ጋር ከሁለት ሰዓት በላይ ውይይት አድርገዋል። በሪያድ የኢትዮጵያ ኤምባሲ የቆንስላ ጉዳዮች ሚኒስትር አቶ ፈይሰል አልይ እንደተናገሩት ከሁሉም በላይ የኤምባሲው ዓላማ ህዝቡና የመንግስት አመራር ችግርም ቢኖር ልብ ለልብ ተነጋግሮ ችግሩን ለመፍታት በጋራ መንቀሳቀስ እንዲችል ማድረግ ነው። አቶ ሲራጅ ፈጌሳ በኢትዮጵያ ተካሄደ ያሉትን የልማትና የእድገት እንቅስቃሴ በማውሳትና መንግስት በአሁኑ ወቅት እያደረገ ያለውን ስር ነቀል የተባለ የታድሶ እንቅስቃሴ በማብራራት ነው ውይይቱን የጀመሩት። መድረኩ ለጥያቄ ክፍት መሆኑን ተከትሎም በርካታ እጆች ተዘረጉ። ከሙስሊም መፍትሄ አፈላላጊ ኮሚቴዎች እስር እና ፍቺ ጀምሮ በሳውዲ አረቢያ በዜጎች ላይ ይደርሳሉ ካሏቸው ግፍና በደሎች እንዲሁም ከአስቸኳይ ጊዜ አዋጁ እስከ የኢትዮጵያ ፓስፖርት ያለማግኘት ድረስ በርካታ ጥያቄዎች ተነስተዋል። አቶ አህመድ አብዱራህማን በሪያድ የኢትዮጵያ ኮሚኒቲ ማህበር ሊቀመንበር ናቸው። ስለ ኢትዮጵያ ሙስሊሞች ሰላማዊ ጥያቄ

ባለስልጣን በመጣ ቁጥር ችግራቸውን እየሰማ ይዞ ከመሄድ በቀር መፍትሄ እንዳላመጣላቸው አብዛኞቹ የውይይቱ ተሳታፊዎች አማረዋል። በተለይ የሶማሌ ፓስፖርት ይዘው ሳውዲ አረቢያ የገቡ ዜጎች ኢትዮጵያውያን መሆናቸውን ገልጸው የኢትዮጵያ ፓስፖርት እንዲሰጣቸው በተደጋጋሚ ቢጠይቁም ሰሚ ያለማግኘታቸውን በምሬት ያወሱማሉ። ቤት ቤት መፍትሄ ቢቻ ለህዝቡ ለጥያቄዎቹ መልስ የሰጡት መከላከያ ሚኒስትሩ አቶ ሲራጅ ፈጌሳ አገር ውስጥ ያለው ሁኔታ እጅግ የተረጋጋና ዲያስፖራው ከሚያስበው በላይ ህዝቡ ከመንግስት ጎን ሆኖ በማንኛውም የሰላምና የልማት እንቅስቃሴ አስተዋጽኦ እያበረከተ ነው ብለዋል። ኢትዮጵያ የሚባል እስር ቤት አይቻላቅም። በአሁኑ ሰዓት የኢትዮጵያ ሙስሊም በታሪኩ ከምን ጊዜው በላይ በነፃነት ሃይማኖቱን የሚያራምድበት አገር ውስጥ ነው ያለው። በራሳችን ጭንቅላት ውስጥ እስር ቤት አንፍጠር። እዚህ የእኔ ጭንቀት የግለሰቦች ጭንቀት አይደለም። የእኔ ጭንቀት የህዝብ የሚሊዮኖች ጭንቀት ነው የሚሆን የኔ ጭንቀት። አንድ ግለሰብ ሁለት ግለሰብ ሊታሰር ይችላል፣ ላይታሰር ይችላል። የፈጠረው ወንጀልና ህጉ የሚሰጠው ፍትህ ይስጠው። በሳዑዲ አረቢያ የኢትዮጵያ መንግስት ልዩ መልእክተኛና ባለሙሉ ስልጣን አምባሳደር አሚን አብዱል ቃድር በሳዑዲ የሚኖሩ ኢትዮጵያውያንን ችግር ለመቅረፍ ኤምባሲው ጉዳዩ ከሚመለከታቸው የሳዑዲ አረቢያ ባለሥልጣናትም ሆነ ከኢትዮጵያውያን ጋር በመነጋገር ችግሮቹን መፍታት መጀመሩ ተናግረዋል። አምባሳደሩ እንዳሉት ኤምባሲው በሰፊው የሳውዲ አረቢያ ግዛት ለሚገኙ ኢትዮጵያውያንም ተደራሽ ለመሆን በርካታ ተግባሮችን እያከናወነ ይገኛል። ስለሺ ሽብሩ ለጀርመን ድምፅ ሬዲዮ ሪያድ